ማህደረ ዜና። ጤና ይስጥልን አድማጮቻችን፣ ጥቅምት አራት ቀን 2013 ዓ ም ትግራይ በሚገኘው የሰሜን እዝ የሀገር መከላከያ ሰራዊት ላይ ህወት ድንገተኛ ጥቃት መፈጸሙን መንግስት ከገለጸ በኋላ የተቀሰቀሰው የትግራይ ጦርነት በሶስት ሳምንታት መጠናቀቁ በኢትዮጵያ መንግስት በኩል ይፋ ቢሆንም ሁለቱም ተፋላሚ ኃይላት የአሸናፊነትና የአጥቂነት ድልን በየተራ እየጎሰሙ እነሆ ግጭቱ አድማሱን አስፍቶ ያለምንም መቋጫ ድፍን አንድ ዓመት ሊሞላው የአንድ ወር እድሜ ብቻ ቀርቶታል። በዚሁ ለወራት በዘለቀው ጦርነት በሁለቱም ወገኖች በሺዎች የሚቆጠሩ ሰዎችን ህይወት የበላው የአያሌ ግለሰቦችን የድርጅቶችንና የመንግስት ተቋማትን እንዲሁም መሰረተ ልማቶችን፣ ንብረቶች ያወደመው፣ በተጨማሪም በመቶ ሺዎች የሚቆጠሩ ሰላማዊ ዜጎችን ከመኖሪያ ቀያቸው እንዲሰደዱና እንዲፈናቀሉ ያደረገውን ጦርነት እንዲቆምና የሰላም ድርድር እንዲካሄድ ስትወተውት የቆየችው አሜሪካ ካሁን ቀደም በኢትዮጵያ በኤርትራን በአማራ ክልልና በህዋት አመራሮች ላይ የጉዞ እቀባ ማድረጓ ይታወቃል። ሆኖም እርምጃው የተፈለገውን መፍትሄ አለማምጣቱን በመግለጽ ባለፈው አርብ የአሜሪካው ፕሬዚዳንት ጆ ባይደን በሰሜናዊ ኢትዮጵያ እየተካሄዱ ባሉ ጦርነቶችና ግጭቶች ልዩ ልዩ ጥሰቶችን ፈጽመዋል የተባሉ አካላት ላይ ያነጣጠረ በተለይም የገንዘብ ዝውውርንና ወደ ሀገር በሚገቡ የመከላከያና ወታደራዊ ንግዶች ላይ ቁጥጥርና ገደብን የሚጥል አዲስ ማዕቀብ ለመጣል የሚያስችል ትዕዛዝ መፈረማቸው ይፋ ሆኗል። ይህንን የአሜሪካ የማዕቀብ ውሳኔ የትግራይ ክልልን የሚያስተዳድረው የትግራይ ኃይሎች ቡድን በደስታ መቀበሉን ሲገልጽ፣ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድም ሆኑ ኤርትራ የሀገርን ሉዓላዊነት የሚጎዳ ተግባር በማዕቀብ ለድርድር አይቀርብም የሚል አንድምታ ያለው ምላሽ ሰጥተዋል። የዋሽንግተን መንግስት በበኩሉ በውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን በኩል ማዕቀቡ ገቢራዊ ከመሆኑ አስቀድሞ ለተወሰኑ ቀናት እንዲያጤኑት ቢያስገነዝብም አዲሱ የአሜሪካ የማዕቀብ መመሪያ በተባበሩት መንግስታት ጠቅላላ ጉባኤ ሰሞኑን ለውይይት እንደሚቀርብ ነው የተገለጸው። ለመሆኑ የአሜሪካ ህግ ያለ ኮንግረስ ውይይትና ውሳኔ የአሜሪካ ፕሬዝዳንት በተናጠል ማዕቀብና ውሳኔ እንዲሰጥ የሚያደርገው መብት እስከምን ድረስ ይሆን? ማዕቀቡ በሀገራቱ ላይ የሚኖረው አንድምታስ ምን ይመስላል? ባለፉት 23 ዓመታት የአሜሪካ የግለሰቦች የሰብአዊ መብት ተሟጋች ድርጅት የሲቪል ሊበርቲስ ዩኒየን ምክትል ፕሬዚዳንትና በማሳቹሴትስ የወንጀል ተከላካይ ጠበቆች ማህበር ፕሬዚዳንት በመሆን ያገለገሉት የህግ ባለሙያው አቶ ደረጀ ደምሴ ቡልቶ ለዶይቼ ቬሌ ዲደብልዩ ተከታዩን ማብራሪያ ሰጥተዋል። ይህ ህግ የወጣው ለፕሬዚዳንቱ በኮንግሬስ በተሰጠው ስልጣን መሰረት ነው። ከዚህ በፊት የማግኔትስኪ አክት የሚባል የወጣ ህግ ነበረ። ያ ህግ የአሜሪካ ፕሬዚዳንት የተወሰነ ደረጃ ማዕቀብ መጣል እንዲችል የሚፈቅድ ነው። በተለይ ደግሞ ጠቅላላ ኢኮኖሚ ማዕቀብ ሳይሆን ግለሰቦችን ወይም የተወሰኑ ተቋሞችን በመነጠል እነሱ ጋር የተገናኘ የገንዘብ ዝውውር የተመለከተ ማዕቀብ የመጣል መብት በተሰጠው መሰረት በዛ መሰረት የወጣ ማዕቀብ ነው። አዲስ የወጣውን ማዕቀብ በተለያየ መልኩ ልናየው እንችላለን። ብዙ ሰዎች በኢትዮጵያ ላይ ከፍተኛ አደጋ የሚያደርስ አድርገው ነው የወሰዱት። ብዙዎቹ የተዘረዘሩትን ድርጊቶች ቲፒኤልኤፍ ፈጽመዋል። ግጭቱን ከትግራይ አስፍቶ ወደ አማራና አፋር ክፍል ወስዷል። የመጀመሪያው አንቀጽ ግጭቱን ያሰፋ ተቋም ወይም ግለሰብ፣ የዛ ተቋም መሪዎች ይላል። በመግደል ሰላማዊ ሰዎች ላይ ጥቃት በመፈጸም ተቋሞች ላይ የቤተ ክርስቲያን፣ የሆስፒታል፣ የትምህርት ቤት ተቋሞች ላይ ጥቃት በመፈጸም የግለሰቦችን መብት በመንፈግ የተደረጉት አፋር፣ አማራ አካባቢ የተደረጉት ሁሉ ሊጠቃለሉ ይችላሉ። በዛ ላይ እርግጥ በኢትዮጵያ መንግስት ላይ የመጡ ብዙ ውንጀላዎች ነበሩ። እነዛ እንዳሉ ሆነው በቲፒኤልኤፍም ላይ የቀረቡ ማስረጃ ያላቸው ውንጀላዎች እና ድርጊቶች አሉ። ስለዚህ ይህ ማዕቀብ በሁለቱም ላይ በእኩል ደረጃ ተግባራዊ ሊሆን ይችላል። የእርዳታ ድርጅት ሰራተኞችን የመግደል፣ እርዳታ እንዳይተላለፍ እንዳይዘዋወር እንቅፋት መሆን የሚለው ራሱ በቅርቡ ከ577 በላይ መክትራኮች ትግራይ ሄደው አልተመለሱም። የእርዳታ ሰራተኞች ኤምኤስኤፍን ጨምሮ የተገደሉ አሉ። ግጭቱ መስፋፋት ወደ አማራ እና አፋር አካባቢ በመሄድ ብዙ ሰዎች ከቀያቸው ተፈናቅለዋል። እንዲሁም ጥቃት ደርሶባቸዋል። እርዳታ እንዳይደርስም እርዳታ እንደ ልብ እንዳይዘዋወርም እንቅፋት ፈጥሯል። ኢትዮጵያን ለዋላዊነት፣ የድንበር ጠረፍ እንዳለ መቆየት፣ የመንግስት ዴሞክራሲ ስርዓት እና የዴሞክራሲ ተቋሞች ላይ እንቅፋት መፍጠር ወይም ማጥቃት እነሱ እንዳይስፋፉ እንዳይበለጽጉ ማድረግም ከተጠቀሱት ተግባሮች አንዱ ነው። ቲፒኤልኤፍም በዚህ ጉዳይ ሊከሰስ የሚችል ነው። ምንድን ነው የሚመጣው የምንልበት ጊዜ የኢትዮጵያ መንግስት በጣም ብዙ ከተለያየ ቦታ እርዳታም በራሱም ብዙ የማድረግ አቅም አለው። ቲፒኤልኤፍ ግን ከውጭ እርዳታ ላይ ጥገኛ ይሆን እና ያ ከቆመ ደግሞ ትልቅ ችግር ውስጥ የሚገባ ድርጅት ነው። በግለሰብም ደረጃ እዚህም ሀገር በተለያዩ ቦታዎችም ብዙ ንብረቶች አሉት። ስለዚህ የሚጎዳው ማንን ነው? ሁለተኛ ምን አይነት መልዕክት ነው የሚልከው? ለሱዳን፣ ለግብጽ ምን አይነት እርዳታ ለማድረግ አስበዋል? ያ እርዳታ የሚያደርጉት እርዳታ ወደፊት በዚህ ህግ ምክንያት የሚስተጓጎሉበት ሁኔታ አለ ወይ እንደገና እንዲያስቡ ያደርጋቸዋል ወይ ብለን ስንመለከትም ራሱን የቻለ ሌላ በኢትዮጵያ መንግስት አመለካከት አዎንታዊ የሆነ ለውጥ ሊያመጣ ይችላል። ከሶስት ወራት በፊትም ማለትም ግንቦት 15 2013 ዓ.ም ዩናይትድ ስቴትስ ከትግራይ ግጭት ጋር በተያያዘ እየተፈጸሙ ያሉ የሰብአዊ መብት ጥሰቶችና ጥቃቶች እየተባባሱ መሄዳቸውን በማውሳት በኢትዮጵያና በኤርትራ ባለስልጣናት፣ በወታደራዊና ደህንነት ኃላፊዎች እንዲሁም በአማራ ክልል መደበኛና ኢመደበኛ የጸጥታ አካላትና ግለሰቦች በተጨማሪም ሰብአዊ እርዳታ አቅርቦትን አደናቅፈዋል ባለቻቸው የህዋት አባላት ላይ የጉዞ ወይም የቪዛ አቀባ መጣሏ የሚታ ወስ ነው። ባለፈው ወርም እንዲሁ የአሜሪካ ጠቅላይ ግምጃ ቤት የኤርትራ ጦር በትግራይ ከፍተኛ የመብት ጥሰትና የንጹሐን ዜጎች ግድያ ፈጽሟል በማለት በኤርትራ ጦር ኃይል ጠቅላይ ኤታ ማጆር ሹም ጀኔራል ፊሊጶስ ወልደ ዮሐንስ ላይ ማግኒትስኪ የተባለውን በአሜሪካ ውስጥ ባላቸው ንብረትና ገንዘብ ላይ እንዲሁም ሌሎች ጥቅማጥቅሞች ላይ እቀባ መጣሉ አይዘነጋም። የህግ ባለሙያና በኤርላንገን ኑረንበርግ ዩኒቨርሲቲ የዶክትሬት ትምህርታቸውን በመከታተል ላይ የሚገኙት እንዲሁም በዲያስፖራ የትግራይ የተቃውሞ ፖለቲካ እንቅስቃሴን በአመራርነት ጭምር ንቁ ተሳትፎ የሚያደርጉት አቶ ዮናስ መብራቱ የአሁኑ የአሜሪካ ዕቀባ ከቀድሞ የሚለየው የህግ ይዘት ያለው መሆኑ በተለይ በፕሬዚዳንቱ መፈረሙና፣ በትዕዛዙም ላይ ግጭቱ እየተስፋፋ ቀጠናዊ ይዘት እያመጣ መሄዱ እንዲሁም ለአሜሪካ የውጭ ጉዳይ ፖሊሲ ብሔራዊ ስጋት ደቅኗል መባሉ የባይደን አስተዳደር ለጉዳዩ ልዩ ትኩረት መስጠቱን የሚገልጽ ነው በማለት ማዕቀቡ በኢትዮጵያ ሰላም ለማስፈን ለሁሉም ተፋላሚ ኃይላት ጠቃሚ መሆኑን አብራርተዋል። በሀገር ሉዓላዊነት ስም የኤርትራን ጦር ማዝመት ተቀባይነት የሌለው ነው ሲሉ መንግስትን በመውቀስ ሁሉም ተፋላሚ ኃይላት ለሰላም ድርድሩ እንዲገዙ ጥሪ አስተላልፈዋል። የኢትዮጵያ መንግስት ጠንከር ያለና የአሜሪካን አቋም የሚተች መግለጫ አውጥቷል። በዚህ መግለጫም የአሜሪካ መንግስት እርምጃ ከሰብአዊ እርዳታ የዘለለን እንደሆነና በጣምም እንዳስገረመው አስቀምጧል። ከዛ ባሻገር በምንም አይነት ሁኔታ ኢትዮጵያ ለእንዲህ አይነት ጫናዎች አትንበረከክም፣ አቋሙን የምንቀበለው አይደለም የሚል አይነት መግለጫ አውጥቷል። በዚህ መረዳት የሚቻለው ምንድን ነው? በድርድር ላይ የተመሰረተ የተኩስ አቁም ስምምነት በኢትዮጵያ መንግስት ተቀባይነት እንደሌለው ያሳየ ይመስለኛል። በአንጻሩ የትግራይ ክልላዊ መንግስት የአሜሪካን መንግስት ውሳኔ ተቀብሎና በአድናቆት ወይም በበጎ እንደሚያየው ከዛም ባሻገር ለተግባራዊነቱም እንደሚተባበር በተለይም በድርድር ላይ የተመሰረተ የተኩስ አቁም ስምምነት ለማድረግ ዝግጁ እንደሆነ አሳይቷል። ስለዚህ የኢትዮጵያ መንግስት ለድርድርና ተኩስ አቁም ስምምነት ፍላጎት ከሌለው ማዕቀቡ ይጣላል ማለት ነው። ምንድን ነው የሚፈጥረው ጫና? አንደኛ ኢትዮጵያን የበለጠ ይነጥላታል ከዓለም። ይሄ ደግሞ ለሀገሪቱም ለሕዝቦቿን በጣም ትልቅ ጉዳት ነው። ሁለተኛ ኢትዮጵያ ስም ከነ ሰሜን ኮሪያ ከነ ኢራን ከመሳሰሉ ሀገሮች ውስጥ በማዕቀብ ዝርዝር ውስጥ ትገባለች ማለት። ሶስተኛው ኢኮኖሚውን በጣም የሚጎዳ ይመስለኛል። አሁን እየተጎዳ ያለ ኢኮኖሚ የበለጠ ኢኮኖሚው ይጎዳል እና የህዝቡም ኑሮ ችግር ውስጥ የሚወድቅ ይመስለኛል ነው ከዛ ባሻገር ግን ጦርነቱ እንዲቀጥል መፍቀድ ነው፣ ሰብአዊ እልቂቱ እንዲቀጥል መፍቀድ ነው፣ ረሃቡ እንዲቀጥል በመፍቀድ በሺዎች የሚቆጠሩ ሰዎች ለሞት እንዲዳረጉ ማድረግ ነው፣ ሰብአዊ ቀውሱ እንዲስፋፋ መፍቀድ ነው ብዬ ነው የማስበው። ስለዚህ የአሜሪካ መንግስት ጥሪ ወቅቱን የተጠበቀና ተገቢ ነው። የኤርትራ መንግስት ወይም ጦር ጋብዞ ሉዓላዊነትን እንደ መከራከሪያ ማንሳትም ውሃ የሚቋጠር መከራከሪያ ነው ብዬ አላስብም በግሌ። በሌላ በኩል በኮሎምቢያ ዩኒቨርሲቲ የማስተርስ ፕሮግራም የፋክልቲ ዳይሬክተር እና የኒውዮርኩ ግዙፉ የመድኃኒት አምራች ካምፓኒ ፋይዘር የስታቲስቲክስ ቢሮ ምክትል ዳይሬክተር የሆኑት ፕሮፌሰር ደምስ ያለማየው የመንግስት ፓርላማ በአሸባሪነት የፈረጀው ድርጅት ጋር ድርድር ካልተደረገ በሚል ዩናይትድ ስቴትስ ማዕቀብ እስከ መጣል የደረሰችበት ውሳኔ የሀገርን ሉዓላዊነት የሚጥስና ተቀባይነት የሌለው ነው ብለዋል። መንግስት በመከላከያ ሰራዊት ላይ ጥፋት በተፈጸመ ማግስት በህወሓት ላይ የጀመረውን ሰላም የማስከበር ዘመቻም ወደ አፋር እና አማራ ክልሎች እንዲስፋፋ አድርጓል ሲሉ ክፉኛ በመውቀስ መፍትሄው የሀገርን ሉዓላዊነት ማስከበር ነው ሲሉ ገልጸውልናል። በፕሬዚዳንት ጆ ባይደን የተወሰደው የማዕቀብ እርምጃ የማንኛውንም የዓለም አቀፍ ሕግ የተጻረረ የአንድን ነፃ ሀገር ሉዓላዊነት የተዳፈረ እና በብዙ ተመሳሳይ ሀገሮች ላይ መቋጫ የማይኖረው የሰላም መደፍረስን የሚያስከትል ኃላፊነት የጎደለው እና የአሜሪካንን ወይም የተጎዳዩን የኢትዮጵያን ሕዝብ ለመጥቀም ሳይሆን የህወሓትን አላማ ለማራመድ ታቅዶ የተነሰሰ ሴራ ውጤት ነው የሚል እምነት ነው እንግዲህ ያለን። እንደሚታወቀው ህወሓት ቀደም ሲል በአሜሪካ መንግስት፣ በቅርቡ ደግሞ በኢትዮጵያ ፓርላመንት በአሸባሪነት የተሰየመ ድርጅት መሆኑ እየታወቀ ከዚህ ድርጅት ጋር አንድ መንግስት ተቀምጦ ይደራደር የሚል አላማ ማራመድ የባይደን አስተዳደር በአድላዊነት ላይ የተመረኮዘ አመለካከት ያለው መሆኑን በይበልጥ የሚያሳይ ሆኖ አግኝተነዋል። የነጠላ ተኩስ አቁም የኢትዮጵያ መንግስት አውጆ ዛሬ ህወሓት በአማራው ህዝብ ላይ ህፃናት ወታደሮችን እያዘመተ የእርዳታ ሰጪዎች የጭነት መኪናዎችን እየዘረፈ ታሪካዊ ሀብቶችን እያወደመ ከፍ ያለ ወንጀል እየፈጸመ በሚገኝበት ሰዓት ከዚህ ድርጅት ጋር ተደራደሩ ማለት ለ27 ዓመታት ያህል ሲያራምድ የነበረውን ጭቆና፣ ዘረፋና ኢትዮጵያዊነት የማዳከም ዓላማውን በተራቀቀ መንገድ እንዲያካሂድ በር ይከፍትለታል። እንደ ኦነግ ሸኔ አይነት ሽብርተኞችም የህወሓትን ፈለግ በመከተል የጀመሩትን የአማራውንና ሌሎችንም የኦርቶዶክስ ቤተ ክርስቲያን ተከታዮችን የማጥቃት ዘመቻቸውን እንዲያፋፍሙ ይገፋፋቸዋል። አድማጮቻችን፣ ለዛሬ የነበረን ዝግጅት በዚያው በቃ። የፕሮግራሙ አዘጋጅና አቅራቢ እንዳልካቸው ፈቃደ ከፍራንክፈርት ነበርኩ። ጤና ይስጥልን። ደህና ሁኑ።